ये बहाल मदरक ዓመት ብዙ ነው ረጅም ነው። ሀያ ዓመት ሀያ ዓመት እኮ አንድ ያልነበረ ሰው ተወልዶ አድጎ ራሱ የቻለ ሰው የሚሆንበት ጊዜ ነው። ስለዚህ ይሞክራለሁ ታሪካቸው ለመንገር ምን ምን ነበሩ እንዴት ነው አትሊስት ቃዩ ለመንገር ይርጋለም ፍስሀ መብራቱ ትባላለች። ኤርትራዊት ገጣሚና ደራሲ ናት። በኤርትራ ለሀያ ዓመታት እስር ላይ ለሚገኙ ጋዜጠኞችና ፖለቲከኞች ድምጽ ለመሆን እየታገለችም ነው ገጣሚ ይርጋለም ፍስሀ በኤርትራ ማይሱራ እስር ቤት ለ ለስድስት ዓመታት ታስራ በ2015 ዓ ም እንደ ድል ሆኖ ለመለቀቅ መብቃቷን ከዚያም በኢትዮጵያ ድንበር በኩል ከሀገር ለመውጣት ስትሞክር ዳግም መታሰሯን ትናገራለች። ከዚያም ነው በጎርጎሮሳውያኑ 2018 ዓ ም ኤርትራን ለመጨረሻ ጊዜ ለቃ በስደት በተለያየ ሀገራት በኩል ጀርመን ለመግባት የበቃችው። ገጣሚ ይርጋለም ጀርመን መኖር ከጀመረች ከሁለት ወራቶች በኋላ ሶስት ዓመት ይሆናታል። ሰሞኑን አለም አቀፉ የ የአዲስ መብት ተሟጋች ድርጅት አምስቲ ኢንተርናሽናል እና ፔን ጀርመን የተባለው የጸሐፊያን ማህበር ሀያ ዓመታት በእስር ላይ የሚገኙ ከአንድ በላይ ኤርትራውያን ጋዜጠኞችና ፖለቲከኞች ያለምንም ቅድመ ሁኔታ እንዲፈቱ ሲሉ ጥሪ አቅርበዋል። ሪያ ስ ኤርትሪያ ስ ኮሪያ በኤርትራ የሚታየው ሁኔታ በጣም አሳሳቢ ነው። ስለ ኤርትራ መፍትሄ ለማምጣት እጅግ አስቸጋሪ ሁኔታ ፈጥሮብናል። ኤርትራ በአፍሪካ የምትገኝ የሰሜን ኮሪያ አይነት ሀገር ናት። የፕሬስ ነፃነት የለም። ብዙ ጋዜጠኞችና አምደኞች ይሳደዳሉ። አብዛኞቹ ጋዜጠኞችም ቢያንስ ለ18 ዓመታት እስር ላይ ናቸው። በዚህ ሁኔታ ማንም መኖር አይፈልግም መኖርም አይቻልም። ስለዚህም ሁኔታውን ለመቀየር መንግስትን በመቀየርም ለውጥ ይመጣል ብለን ተስፋ እናደርጋለን። ገጣሚ ይርጋለም ፍስሐ ባለችበት በጀርመን ኤርትራ ውስጥ በየእስር ቤቱ ደብዛቸው ለጠፋ ቢያንስ ድምፅ ለመሆን እየሰራች ነው። ጥሪ በምታቀርብበት መግለጫ ከታሰሩት መካከል በከፊል ስማቸውን እንዲህ ዘርዝራለች። ፍስሀ ዮሐንስ፣ ስዒድ አብደልቃድር፣ ሳህለ ጸጋዛ መድሃኔ ኃይለ፣ ዳዊት ኢሳ፣ ተመስገን ገብረ የሱስ፣ የሱፍ መሐመድ ዓሊ፣ ስዩም ፀሃየ፣ እድሪስ አባዓረ፣ አማንኤል አስራት፣ ዳዊት ሃብተ ምካኤል፣ ማትዎስ ሃብተ ኣ ውድ ላይክ ቱ ሜክ ኣን ኣፒል ፎር ዘ ወርልድ ቱ ፔይ ሲሪየስ አቴንሽን ቱ ዘ ሲቹዌሽን ኢን ኤርትራ። እንዲህ ነው እንግዲህ ስለታሰሩት ጋዜጠኞች ሁኔታ ጥሪ እያቀረብሻለሽ፣ ይርጋለም አንድ ሰው አልጋ ላይ የሚታክል ክፍል ውስጥ እጁ ታስሮ መናገር አይፈቀድም፣ ከሰው መገናኘት አይፈቀድም፣ ማንበብ አይፈቀድም፣ ምንም አይፈቀድም፣ መጽሐፍ አይፈቀድም። ቁጭ ብሎ ሀያ አመት ያክል እንዴት በህይወት ይቆያል ይችላል? እስ አስቢው። መግደል ይቻላል። እኔ ቢሞት ይሻለኛል። ትንሽ ሳይዝ ያለባት ክፍል ውስጥ እንዴት ሀያ አመት ያክል ሰው መኖር እንደሚችል የኔ የራሴ ተሞክሮ ሼር እያደረግኩ ውህን ቤት ውስጥ እዛ ክፍል ውስጥ እንዴት ትመስላለች ብዬ ህዝብን እየነገርኩ እያስረዳሁ የጋዜጠኞቹ ሁኔታ ወይም የታሰሩት ፖለቲከኞች፣ ጋዜጠኞች፣ የፖለቲከኛ ልጆች፣ የፖለቲከኛ ቤተሰቦች ሁሉ ታስረዋል። እና በምን ሁኔታ ላይ እንዳሉ ይታወቃል። ኢራኢሮ ነው ያሉት ነው የሚባል እና እኔ ማይስሩዋ ስለነበርኩ ማይስሩዋ እና ከኢራኢሮ አንጻር የተሻለ ነው ምክንያቱ ሆስፒታል መሄድ እንኳን እድል ነበረኝ የሁሉ እስረኛ እድል ባይሆንም እኔ እድል ነበረኝ፣ ሆስፒታል ሀኪሞች ፊት ለማቅረብ ማለት ነው። የኤርትራው ፕሬዚዳንት አሁን እንግዲህ ከኢትዮጵያ ጋር ወዳጅነት መስርተዋል። ምናልባት አሁን ልባቸው ይራራ ይሆን? እነዚህ በእስር ላይ ያሉ ጋዜጠኞችና ፖለቲከኞች ይፈቱ ይሆን? ሶሪ ማለት መጀመሪያ የኢትዮጵያና የኤርትራ ግንኙነት መስሎኝ ነበር ግን አሁን የኤርትራና የኢትዮጵያ ግንኙነት ሳይሆን የአቢና የኢሳያስ ብቻ ነው። ምክንያቱ የኤርትራና ኢትዮጵያ የመሪዎች ሳይትሆን የህዝብ ሀገሮች ናቸው። እና ህዝብ እየተሰቃየ፣ ህዝብ እየተገደለ የመሪዎች መዋደድ ምንም ትርጉም አይሰጠኝም ለእኔ። ሌላው ኤርትራ ውስጥ ሰቆቋ ላይ ለሚገኙ ጋዜጠኞችና ፖለቲከኞች መለቀቅ ወይም የት እንደሆኑ እንዲነገር የኤርትራ መንግስትንም ሆነ ዓለም አቀፉን ማህበረሰብ በመወትወት ላይ የሚገኘው ጋዜጠኛና ደራሲ ሰናይ ገብረ መድህን ከጎርጎሮሳውያኑ 1991 በፊት ኢትዮጵያ ውስጥ ሳለ በማህቶት፣ ፈርጥ፣ አብዮታዊ ዲሞክራሲ በሚባሉ ጋዜጣና መጽሔቶች ላይ ይጽፍ ነበር። ኤርትራ ነጻነቷን እንዳገኘች አስመራ በቴሌቪዥንና ሬዲዮ የአማርኛ ክፍል አዘጋጅ ሆኖ ሰርቷል። ጋዜጠኛ ሰናይ ገብረ መድህን በአሁኑ ወቅት አውስትራሊያ ውስጥ ነዋሪ ነው። እኔት የሚለኝ እንግዲህ እንዳልሽው እዛ ነው የነበርኩት በኤርትራ ማስታወቂያ ሚኒስቴር ውስጥ እየሰራው ከኢትዮጵያ ወደ ኤርትራ ከሄድኩ በኋላ ሁለተኛ አመቴ ላይ መሆኑ ነው። በአንድ በኩል ድንበር ግጭት ላይ የነበረው የጦርነት መስ ስሜት አለ። በሌላ በኩል ደግሞ የኤርትራ ፖለቲካ ደግሞ ከዘጠና ሶስት ጀምሮ ሲንከባልል የመጣ ጥያቄዎች ደግሞ ምላሽ እንዲያገኙ ፍላጎቶች ነበሩ። ሕገ መንግስቱን የማጽደቅ የፖለቲካ ፓርቲዎች የምርጫ ውድድር እንዲያደርጉ የምርጫ ኮሚሽን የማዘጋጀት የፖለቲካ ፓርቲዎች በነፃነት እንዲንቀሳቀሱ ነፃ ፕሬሶች፣ እነዚህ እነዚህ ደግሞ ጥያቄዎች ደግሞ ነበሩ እና በኋላ ላይ የጦርነቱ ድባብ ነበረ። እነዚህን ያጠፋቸው ቻለው። እኔ ደግሞ የነበርኩበት በኤርትራ ድምጽ የአማርኛው ሬዲዮ ክፍል ደግሞ ትኩሳቱ ላይ ነው የነበር ነው የዕለት ተዕለት የዘገባዎቻችን ዜናዎቻችን በሙሉ ከጦርነቱ ጋርና እና ከጦርነቱ ጋር ተያያዥ በሆኑ ጉዳዮች ላይ ነው የነበሩት። ከአልጀርስ ስምምነት በኋላ የብሔራዊ ሸንጎ ተካሄድ አስታውሳለሁ። ያ ብሔራዊ ሸንጎ ከባድ ነበረ። በዛ በብሔራዊ ሸንጎ ላይ ሁለት መሰረታዊ ነገሮች ተነሱ። አንደኛው ከኢትዮጵያ ጋር ጦርነት መግባት አልነበረብንም የሚሉት ሀይሎች በግልጽ አስቀመጡ እና ኪሳራውን ጦርነቱ በአግባቡ ኤርትራን ህዝብ በማይጎዳ ወይንም እልቂትም ይሁን ለውድመትም ለመፈናቀልም በማያደርግ መልኩ በሰላማዊ መንገድ ሊፈታ ይቻል ነበር የሚል ተነሱ። በሌላ በኩል ደግሞ ፕሬዚዳንቱ ለብቻቸው ጦርነቱን ስለመሩት የደረሰው ኪሳራ ተጠያቂ እሳቸው መሆናቸውን በግልጽ ያስቀመጠ የብሔራዊ ሸንጎ ውይይት ነበር። ከዚህ ጉባኤ በኋላ የሚኒስትሮች ምክር ቤት ስብሰባ መካሄድ ነበረበት፣ ተራዘመ። ጊዜው ሲተላለፍ ጥያቄዎች መውጣት ጀመሩ። ወዲያውኑ እስር ነው የተጀመረው። በማይጠበቅ መልኩ እየታፈኑ ሲወሰዱ እና ሲታሰሩ በየቀኑ የነበረው ድባብ እንትና ተወሰደ እኮ እንትና ታሰረ። የሚደፈሩ የማይባሉ ለታገሉለት መስዋዕትነት ለከፈሉለት ድርጅት እና ግንባር በአንድ ጊዜ ውስጥ ብቻ የተለየ አቋም ስለያዙ በጠላትነት ወይንም በጸረ ሕዝብነት ተወንጅለው እንደዚህ ይታሰራሉ ተብሎ የማይታሰቡ ሰዎች እየታሰሩ እየታፈኑ ሲታሰሩ መስማት ጀመረ። ከዚያ በኋላ በተመሳሳይ ጋዜጠኞች እነዛን ሚዲያ አስተጋቡ ጋዜጠኞች ወዲያውኑ መታሰር ተጀመሩ። መጀመሪያ እምባትካላ የሚባል ቦታ ተወሰዱ። ወደ ምጽዋ የሚወስድ መንገድ ላይ የሚገኝ ቀድሞ የባህር ኃይል የነበረ ካምፕ ነገር ነው። ከዛ ደግሞ ጥቂት ቆይቶ ወደ ኢራኢሮ የሚባለው ደጋማና በቆላማው የሰሜናዊ ሳህል ምድረ ወለል ትይዩ የሚገኝ በጣም እጅግ ሞቃተማ ረባዳ ቦታ ፍልፍል ሰለሞና የሚባል ቦታ ነው። እዛ ቦታ ላይ እንኳን ለእስር በቆርቆሮ ኮንቴነር ስር አስከርቶ በመኪና ወደ ምጽዋ ስቴጅ በዛ በኩል ስታልፍ እንኳን የሙቀቱ ወበቅ እጅግ በጣም የሚከብድ ሁኔታ ባለበት ቦታ ላይ የታሰሩ ዛች ጊዜ እንግዲህ የነበረ ሁኔታ ይሄን ነው የሚመስለው። በእኔ በምናቤ ታሳሪዎቹ የኤርትራ ጋዜጠኞችም ሆኑ ፖለቲከኞች በሕይወት ስለመኖራቸው ያጠራጥራል የሚል ወሬ ይሰማልና፣ እንደው ስለዚህ የሚታወቅ ነገር አለ ለመጨረሻ ጊዜ በሁለት ሺህ ዘጠኝ ይመስለኛል ከእስረኞቹ አንድ አባል የነበረ አምልጦ ወደ ኢትዮጵያ ከገባ በኋላ ለአልጀዚራ የሰጠው ዝርዝር ነገር ነው የመጨረሻ የሚታወቀው። ከእነዚህ እስረኞች ውስጥ ወደ ሀያ የሚሆኑት ከጋዜጠኞችም፣ ከከፍተኛ ከባለስልጣናቶችም እዛው እስር ቤት ውስጥ በሞታቸው ታውቋል። ጀኔራል ቁባ አብርሃም የሚባለው ራሱን እንደገደለ ታውቋል። ሌላም እንደዚሁ ጋዜጠኞች በዛን ወቅት ብቻ ከታሰሩት ሰላሳ በላይ የሚሆኑ ጋዜጠኞች እና ከፍተኛ ኃላፊዎች ሀያ የሚሆኑት አካባቢ እንደሞቱ ታውቋል። ከሙሐመድ ሸሪፎ የሀገር አስተዳደር ሚኒስትር የነበሩት ጀምሮ የመጨረሻው የነበረው የሚታወቁበትን ቦታ ይሄ ፍልፍል ሰለሙና የሚባለው ነው። እነዛን እስረኞቹን ወደዛ በማጋዝ እና እስረኞቹን በዛ ሁኔታ በማሰር የሚታወቅ የነበረው ኮሎኔልም ኮሎኔል ይሳቅ የሚባለው እሱም ተመልሶ መረጃ ለማጥፋትም እንደሚያደርጉት ኢሳያስ ማለት ነው። ኮሎኔሉም ታስሮ አሁን ደብሳው መጥፍቶ በስቃይ ላይ እንደሚገኝ ነው ያለው መረጃ። ስለዚህ እስረኞች አይጠየቁም፣ በወሬ ወሬ አልፎ አልፎ የሚወጡ መረጆች ናቸው። ከዛ በተረፈ ግን አንድም ጊዜ ለህግ ቀርቦ አያውቁም። አንድም ጊዜ በዓለም አቀፍ የስቃይ መስቀል የሚሆን በሌሎች ታዛቢዎች ተጎኝቶ አያውቁም። የህግ አገልግሎት አግኝቶ አያውቁም። ሁሉም ነገር በኢሳያስ እና በኢሳያስ ብቻ ነው እየተፈጸመ ያለው። እንደው ግን በኤርትራውያን ዘንድ ውጭም ባሉትም ሆነ እንደው በአጠቃላይ አገር ውስጥም ይህንን ነገር ሰብሮ ለመውጣት እነዚህ የታሰሩ ዘመዶቻችን፣ ወንድሞቻችን፣ ጋዜጠኞቻችን፣ ፖለቲከኞቻችንን አምጣ ብሎ በቂ ግፊት ይደረጋል በኤርትራ መንግስት ላይ። እውነት ለመናገር እንደታሰሩ ሰሞን የሀገር ሽማግሌዎች የተባሉ ትልልቅ ሰዎች በውጭ ሀገር የሚኖሩ ደግሞ ምሁራን በጋራ የተማጽኖ ደብዳቤ ልከው ነበር ለፕሬዚዳንቱ። በሀገር ውስጥ የነበሩ ሽማግሌዎች ደግሞ ወደ ፕሬዚዳንቱ ቢሮ ተልከው ነበር፣ ይህንኑ ሽምግልና ወደ ህግ እንዲቀርቡ። ነገር ግን ኢሳያስ ያደረገው እነዚህን ለሽምግልና የተላኩ ሰዎችን ማንገላታትና ወደ እስር መወርወር ነው። ከታሰሩትም ውስጥ አንዱ ወደኋላ ላይ በኤርትራ ማስታወቂያ በሚኒስትር ማድረግ ደረጃ ኃላፊ የነበሩት የአቶ አሊ አብዱ አባት አብዱ አህመድ ናቸው። አዛውንት ለረዥም ዓመት የታሰሩት ከአንድ ሁለት አመት በፊት የሞቱት ለሁለተኛ ጊዜ እንደገና ታስረው ልጃቸው በወቅቱ በሚኒስትር ማድረግ ደረጃ ነው፣ ግን ምንም ማድረግም የማይችልበት ሁኔታ ላይ የነበረው። ስለዚህ ኢሳያስ ይሄን ሁኔታ ለማንም እድል የሰጠበት አጋጣሚም የለም። በአስመራ የነበሩ የኤርትራ የስዊድን ኤምባሲም አምባሳደሯ አስታውሳሉ። በተደጋጋሚ ስለ ዳዊት ኢሳቅ የስዊድን ዜግነት ያለው በመሆኑ ተደጋጋሚ ጥያቄዎች ሞክራለች። ነገር ግን ተሚ አላገኙም። እንዲያውም ይባስ ብሎ ከዚያ በኋላ ኤርትራ ወደ ሀገራዊ እስር ቤትነት ነው የተቀየረችው። ጥያቄ የሚያነሱ ብቻም ሳይሆኑ ጥያቄ ያነሳሉ ተብሎ የሚታሰቡ ወይንም ቤተሰቦቻቸው ዘመዶቻቸው የሚባሉ ነው የሚታፈኑት የሚታሰሩት በአሁኑ ሰዓት በኤርትራ ውስጥ ከአምስት መቶ በላይ እስር ቤቶች የሚገኙባት ሀገር ናት። እያንዳንዱ ኮሎኔል፣ ክፍለ ሰራዊቶች ወይም ብርጌዶች የራሳቸውን እስረኞች ማስረም መብት ያላቸው እስኪመስል ድረስ። አስታውሳለሁ አንድ ጊዜ ሁለት ሺህ ስድስት እና ሰባት አካባቢ ከተማ ውስጥ ጋዜጠኞች ሳይቀሩ የእኛ አባላቶች ሳይቀሩ ድንገተኛ አፈሳ ተደርጎ አዲያ ቤት የሚባል እስር ቤት ውስጥ ታፍነው እስረኞች በሺዎች ከመብዛታቸው የተነሳ ሰብረው ለማምለጥ ሲሞክሩ የተረሸኑበት አጋጣሚ አለ። አዲያ ቤቶ ማለት እዚያ አስመራ ከተማ ውስጥ ወጣ ብለው ወደ ከረን መንገድ የሚገኝ ቦታ ነው። ከተማ ነው። ያለ ሃይማኖት መሪዎችም ያልተመለሰ ነው። ለምሳሌ አንጦኒዎስ በተደጋጋሚ በተለያዩ የዓለም አቀፍ የሃይማኖትና የሰብአዊነት ጉዳዮች ላይ ይነሳሉ። ኤርትራ ጳጳስ እሳቸው የቤተክርስቲያን ሰዎችን እንደ እነ ዶክተር ፍጹም የመሰሉ የስነ አእምሮ ዶክተር እና ቄስ ከቤተክርስቲያን ተወስቶ ነው የታሰሩት። እሳቸው እና ሌሎችም የሃይማኖት አባቶች ችግር ካለባቸው ወደ ፍትህ አቅርባቸው። አሁን ዝም ብሎ የሚታሰሩ ሰዎችንም ህግ ማቅ እንድታቀርብ ለምንሃለው ብለው ስለጠየቁ አቡኑ በሚቀጥለው ቀን ከአቡነ ፓትርያርክነቱ ወርድሃል ተብለው ነው በቁም እስረኝነት የቆዩት። እስካሁንም ድረስ እንግዲህ አሁን ከአስር ዓመት በላይ ያደረጉበት ቁም እስረኝነት በከፍተኛ መምናን ያሉት። አሁን የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካድሬ ቄሶች ናቸው እየመሯት ያሉት። የቤተክርስቲያኗን ቀኖናዊነት በሚጥስ መልኩ አንድም ሁለትም ጊዜ መሪዎችን ለመቀየር ሞክረዋል። ፕሬዚዳንቱ እና የፕሬዚዳንቱ አገልጋዮች በአጠቃላይ ይሄ የሲኦል ምድር የመሆኗና የኢሳያስ ከበረሃ ጀምሮ እስከ ላይኛው እስከ ታችኛው መዋቅር ድረስ የዘረጉት የስለላ እና የአፈና የግድያ መዋቅር ህዝቡን ተናቦ በአንድ እንዲቆም አላደረገውም። በዚያ ምክንያት የሚታሰቡ የነበሩ አንዳንድ እንቅስቃሴዎች ወዲያውኑ ይከሽፋሉ። ስደት ላይ የሚገኙት የቀድሞ የኤርትራ የውጭ ጉዳይ ሚኒስትር የአሊ አብዶ አባት ታስረው ከዚህ ዓለም በሞት መለየታቸውን ነው የነገርከን። የአሊ አብዶ ልጅም መታሰሯ ነው የሚሰማው በትክክል አባታቸው የዛሬው ከወንድ ሁለት ዓመት አደረጉ ከሞቱ በአቶ አሊ አብዶ ስርዓቱን ጥለው ከወጡ በኋላ ወንድማቸው እና አንድ ብቸኛ በወቅቱ አቅም ያልደረሰች የአስራ አምስት ዓመት ልጅ የነበረች ልጃቸው ሲሃም አሊ እስካሁንም ድረስ በእስር ላይ ነው ያለችው ት ቤተሰብን እንደምትገኝ የት እንዳለች አይታወቅም። እዚህ ያሉ ቤተሰቦችም ሊጠይቁ አልቻሉም፣ ሊያገኙም አልቻሉም። በሌላ በኩል ደግሞ የአሜሪካ መንግስትም አሜሪካዊ ዜግነትም ስላላት ለማጠያቅም ተሞክሮ ነበር። ነገር ግን እስካሁን ምንም የሚታወቅ ነገር የለም። እጅግ በሚያሳዝን መልኩ ይሄ እየተለመደ ነው። ቤተሰብን አግቶ በመያዝ ማሰቃየት የተለመደ ነው። በአቶ ዋሊ አብዱና ቤተሰቦቻቸውም ይሄው የሚያሳዝን እጣ ፈንታ ነው የገጠማቸው። የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል እና ፔን የተባለው በጀርመን የሚገኘው የጸሐፊዎች ማህበር በኤርትራ እስር ላይ የሚገኙ ጋዜጠኞች እና ፖለቲከኞች ያለምንም ቅድመ ሁኔታ እንዲፈቱ ሲል ጥሪ አቅርበዋል። እንግዲህ አንተስ ምን አይነት ጥሪ ነው የምታስተላልፈው? ያለም አቀፍ ሰብአዊ መብት ተሟጋቾች እንዲህ አይነት ጥያቄ ማቅረባቸው ጥሩ ነው። እኔ ግን እንደ ኤርትራዊ የማየው ይሄን ጥቁር የአለት ድንጋይ ላይ ውሃ እንደ ማፍሰስ ነው። ስለዚህ እንደ ኤርትራዊ እኔ የማቀርበው ጥሪ ኢሳያስን በህግና በህግ የበላይነት ሳይሆን ኢሳያስን በሚገባው ቋንቋ ታግሎና እርምጃ ወስዶ ወይንም ተነስቶ ኢሳያስና ቡድኑን ለአለም አቀፍ የህግ የበላይነት በኤርትራ ህግ በህግ እንዲዳኙ እንዲጠየቁ የማድረግ ነው። ከዚያም ባሻገር እንደሚታወቀው አሁን ኢሳያስ አፈወርቂ በኢትዮጵያ ጉዳይም እያደረገው ያለው በዓለም አቀፍ የጦር ወንጀለኝነትም የሚያስጠይቁ ብዙ ጉዳዮችም መረጃዎችም እየደረሱን በእጃችንም የሚገኙ ስለሆነ የእነዚህ ሁሉ ድምር ውጤቶች ኤርትራን ኤርትራን፣ ብቻም ሳይሆን ለአካባቢው ቀጠና ሲባል የኤርትራውያን በጋራ የሚያደርጓቸው የጋራ እንቅስቃሴዎች እና ትግሎች ይኖራሉ። ይሄን የሚሰማ ስላልሆነ ኢሳያስ እና ተቋሙ በሚረዳው ቋንቋ መነጋገር ይሻላል። እንደ ኤርትራዊ ብዬ አምናለውን በኤርትራ በእስር ሀያ ዓመታት የሆናቸው ጋዜጠኞችና ፖለቲከኞች እንዲፈቱ በመታገል ላይ ያለችው ገጣሚና ደራሲ ይርጋ ለመፍሳ መብራቱም በመጨረሻ ማስተላለፍ የምትፈልገው መልእክት አላት። ለመንግስት እንኳን መልእክት የለኝም። ምክንያቱ ሲጀመር መንግስት የለም ብዬ ነው የሚያምነው፣ እና ለመንግስት የሚሆን ምንም መልእክት የለኝም። ለህዝቡ፣ ህዝብ እባክህን ንቃ ልጃችሁ ፈልግ ንቃ እባክህን ማለት እፈልጋለሁ። ያለኝ አንድ መልእክቱ ለዓለም አቀፍ ሚዲያ፣ ኤንጂኦስ፣ መሪዎች፣ ሀገሮች ነው። ምክንያቱ ይህ ጋዜጠኞች ለሀያ ዓመት ሀያ ዓመት ማለት በጣም ረጅም ነው። በጣም ብዙ ነው። ስለዚህ ዓለም ላይ እንደዚህ የታሰሩ ያለ ህግ ያለ ገበን ህግ ፊት ያልቀረቡ ያልተፈረዱ አሉ በህይወት አሉ የሉም ያልታወቁ የሙያ ሰዎች እኔ አለም ላይ የሉም ብዬ ነው የሚያስበው እና ይህ ያክል ትኩረት አልተሰጠም ፕራይቬት ሚዲያ ስለሌለ ፓብሊክ ኢንተርኔት አክሰስ ስለሌለ ምን የሆነ እንዳለው ማወቅ እንደሚከብድ ይገባኛል እዚያም ቢሆን እባክህን ትኩረት ስጡ ሰው እየሞተ እየተገደለ ነው ያለው ለማለት እሰራ አድማጮች ለዝግጅቱ መሳካት ቃለ ምልልስ የሰጡኝን እያመሰገንኩ እኔም እዚህ ላይ ዝግጅቴን አበቃለሁ። ሀዚብ ታደሰነኝ ጤና ይስጥልኝ።